ባለፈው ሳምንት ማክሰኞ መስከረም 19 2013 ዓ.ም ከዚህ ዓለም በሞት የተለዩት አንጋፋው የአደባባዩ ምሁር ፕሮፌሰር መስፍን ወልደ ማርያም ለፍትህ መስፈን ጠንካራ አቋም ያላቸው የማህበረሰብ ጠበቃ ነበሩ ሲሉ ባለሙያዎችና የቅርብ ሰዎች ያስታውሷቸዋል። ጥልቅ የአገር ፍቅር ስሜት የነበራቸው እውነተኛ ኢትዮጵያዊ ብሔርተኛ ያሏቸውም አሉ። ፕሮፌሰር መስፍን ወልደ ማርያምና በኢትዮጵያ ታሪክ የሚኖራቸው ስፍራ ቀጣዩ ዝግጅት ረጅሙን የሕይወት ጉዟቸውን በመጠኑ ይዳስሳል። እስክንድር ፍሬው የኢትዮጵያ ሰብአዊ መብት ጉባኤ ኢሰመጉ መስራች ፕሮፌሰር መስፍን ወልደማርያም ወዳጆችን አነጋግሮ ያሰናዳው ዘገባ ቀጥሎ ይቀርባል። አንጋፋው የሰብአዊ መብት ታጋይ የታሪክ ተመራማሪና ፖለቲከኛ ፕሮፌሰር መስፍን ወልደ ማርያም አርፈዋል። አገር ወዳዱ ኢትዮጵያዊ እስከ ወዲያኛው አሸልበዋል። የእሳቸው ሕልፈት ግን በፖለቲካ እምነታቸው የሚስማሙም ሆነ የማይስማሙ ሰዎችን በተመሳሳይ ትውስታ የሐዘን ድባብ ውስጥ ከትቷል። ዋርካ ወደቀ ብለዋል ሐዘናቸውን በማኅበራዊ ትስስር ድረገጾች የገለጹ በርካቶች አንጋፋነታቸውን፣ አገር ወዳድነታቸውን ለማስታወስ ከኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ እስከ ጠቅላይ ሚኒስትር አብይ አህመድ እስከ ሌሎች ፖለቲከኞችና ምሁራን ድረስም ሐዘናቸውን ገልጸዋል የሐሳብ ልዕልና ምልክት የሰላማዊ ትግል አርያ ላመኑበት ነገር እስከ መጨረሻው ሞጋች ላመኑበት እውነት ብቻ የሚቆሙ ሲሉ ነው ጠቅላይ ሚኒስትር አብይ አህመድ የገለጿቸው ፕሮፌሰር መስፍንን በተለያዩ የህይወት ፈርጆች የሚያስታውሷቸው በቅርብ የሚያውቋቸው ሰዎችም ይህንኑ አገላለጽን የሚያጠናክሩት ከዩናይትድ ስቴትስ በስልክ ያነጋገርኳቸው አንጋፋው የቋንቋ የሥነ ጽሑፍ የታሪክና የሥነ መለኮት ሊቅ ፕሮፌሰር ጌታቸው ኃይሌ ደግሞ እነዚህ አይነቱን ሀሳብ ከአንጸባረቁት አንዱ ናቸው። ከቀዳማዊ ኃይለሥላሴ ዩኒቨርሲቲ ጀምሮ የፕሮፌሰር መስፍን የቅርብ ወዳጅና የሥራ ባልደረባ የነበሩት ፕሮፌሰር ጌታቸው እንዳሉት መስፍን ላምኑበት የኖሩና ኢትዮጵያን ከልባቸው የሚወዱ ነበሩ። ፕሮፌሰር መስፍን ለእኔ ኢትዮጵያ ነው፣ ኢትዮጵያ ፐርሰናላይ ሆኗል። በኢትዮጵያዊነት እና ማን ነው ስትለኝ፣ መስፍን ሲሉኝ ኢትዮጵያ ማለት ነው እና ብዙ ጊዜ ጀምሮ አብረን ሰርተናል። በዩኒቨርሲቲ ውስጥ በተለይ በማህበርም በግለሰብም እርስ በርሳችንም በመገባበዝና ከስራ ውጭ በመነታረቅ ብዙ ጊዜ አብረን ኖረናል። የምንስማማበትም የማንስማማበትም ይኖራል ስንጀምር በመጨረሻ ግን ተስማምተን ነው የምንለያየው። ስለዚህ መስፍን ሁልጊዜም ኢትዮጵያ ነች እንጂ ሌላ ነገር በአእምሮ ውስጥ ስለ ልጆቹም ብዙ ያስብ እንደሆነ አላውቅም። ምንም ቢሆን አባት ነው እና ስለ ልጆቹ ማሰቡ ቤተሰቡ ማሰቡ አይቀርም። በግምት ነው የምንለው። ነገር ግን በእለታዊ ህይወቱ ላይ ኢትዮጵያ ነች እና ኢትዮጵያ ትልቅ ትልቅ ትልቅ ሰው አጥፋለች። የሚተካም እግዚአብሔር ከመቼም የማይቻለው ነገር የለም እና ሊተካ ይችል ይሆናል እንጂ ለጊዜው ግን የሚተካ ሰው አይደለም። መስፍን ብዙ ጊዜ ራሱን ኢትዮጵያ የኢትዮጵያን ታሪክ ለማስተማርም ሆነ ለመናገር ሙሉ ችሎታ ያለው ሰው ነው ብሎታ ችሎታ ብቻ ሳይሆን ፍላጎቱም ነው። ስለዚህ የሚጽፋቸው ጽሁፎች ሁሉ የሚያሳዩት ኢትዮጵያዊነቱን እና በኢትዮጵያ ማሰቡን ነው እና የመስፍን ነገር ሲነሳ ማንም ሰው ቢሆን የሚያውቀው እንባ ያንቀዋል። ስለዚህ የምናገረው ምንም በብዙ በብዙ ጥረት ነው። በ1922 ዓ ም ነው መስፍን አዲስ አበባ 6 ኪሎ አካባቢ የተወለዱት። የቀለም ትምህርታቸውን በአምስት አመታቸው በቤተ ክህነት የተከታተሉት መስፍን በተፈሪ መኮንን ደግሞ የአንደኛና የሁለተኛ ደረጃ ትምህርታቸውን ተከታትለዋል። ወደ ህንድ አገር በማቀናት ደግሞ በ1949 በጂኦግራፊ የመጀመሪያ ዲግሪያቸውን አግኝተዋል። ለሀገራቸው ጠንክሮ በመስራት ለኢትዮጵያ ጉዳይ በመሟገት መታወቅ የጀመሩትም በተለይ በዩኒቨርስቲ መምህርነት በመስራት ላይ እንዳሉ ነው። የቅርብ ወዳጅና ባልደረባቸው የነበሩት ፕሮፌሰር ጌታቸው ኃይሌ የዚያን ጊዜውን መስፍን ያስታውሳሉ። መስፍን አንዱ የሚናገረው ነገር አለ ሁልጊዜ እውነተኛ የሚወጣው ሀሳብ ሲጋጭ ነው። አንድ ሰው የተናገረው ሀሳብ በሌላው ተቃውሞ ሲገጥመው እና ያ ሲተች እውነተኛ የሚወጣው ሀሳብ ሲፋጭ ነው ነው የሚለው ቃሉ የሚናገረው እና የተፋጨ እሳት እንደሚወጣው እንደዚሁ የተፋጨ እውነቱ ይወጣል። ለሀገር የሚጠቅም ስራ ይሰጣልና ና፣ ይህ አንዱ ትልቁ የመስፍን አስተዋጽኦ ነው። እርስ በአንድ አፍታ ላውጋችሁ በተሰኘው መጽሐፎት ላይ ስለ አስራ ዘጠኝ ስልሳ ስድስቱም ድርቅ አንስተው ሲጽፉ እንግዲህ በኢትዮጵያ ውስጥ ያንን ረሃብ ያጋለጠው ዮናታን ዲምቢልቢ የተባለ ጋዜጠኛ ነው የሚሉ አረዳዶች አሉ። እርስ ግን ዮናታን ዲምቢልቢ ሳይሆን የወሎን ረሃብ ያወጣው የመስፍን ወልደ ማርያም ጥረት ነው የሚል ሀሳብ አንጸባርቀዋል። ምን ለማለት ፈልገው ነው ስ ይህንን ያስረዱኝ። ድርቅ ኢትዮጵያ ውስጥ መምጣቱን መጀመሪያ ያስታወቀን እና የነገረኝ ፕሮፌሰር መስፍን ነው እና ብዙዎች ችግረኞች እስከ ኮተቤ ድረስ መጥተው ከወሎ እስከ ኮተቤ ድረስ መጥተው የፈሰሱ አሉ እና ሄደን እናያቸው ብሎ አብረን ሄደን አይተናቸው እውነቱን ችግር መኖሩን ለመጀመሪያ ጊዜ ያወቅነው አንድ ጊዜ ነው እና በዚህ ምክንያት ምን እናድርግ ብለን ስንነጋገር ለዩኒቨርስቲው መምህራን ነው፣ ምን እናድርግ ብለን ስንነጋገር ሄደን አይተን የሆነውን ሪፖርት እናድርግ፣ ከዚያ ለመንግሥትም እናስታውቃለን፣ የዓለም ድርጅትም ሊረዳን ይችላል የሚል ሀሳብ አመጣ። እኔ ደግሞ እንዳጋጣሚ የዓለም አብያተ ክርስቲያናት የኢትዮጵያ ቤተ ክርስቲያን ወክዬ እዚያ አባል ነበርኩ እና እዚያ ስብሰባ ላይ አነሳሁት ጉዳዩን። በጊዜው ደርሶ ሪፖርት ማምጫ የሚያህል ገንዘብ ምስጣችኋሉ። ያንን ይዘን መተን ሴስና ተከራይተን ወደ ወሎ እስከ ባቲ ድረስ ወርዳል። ምን ተከራይተን ያሉ ፕሮፌሰር ሴስና ትንሹ አይሮፕላን እሷን ተከራይተን ሄድንም። ምክንያቱም በመኪና ብንሄድ፣ አስተማሪዎች ነን፣ ጊዜን ፈያለን። ስለዚህ ዓርብ ሄደን እሑድ ማታ ተመለስን። የሚያስፈልገውን ሁሉ አይተን እና ያንን አይተን ተማሪዎች ያንን ሲያዩ በቃ ክፍል አንገባም እየተራባሉ። በዚያን ጊዜ ቁርሳቸውን መስጠት ጀመሩ

በዚያ ያ ሪፖርት ሰበተነ ተማሪዎች ወደ ተለያየ ቋንቋ ተረጎሙት። እንግሊዞች ሀገርም ወደ እንግሊዝኛ ተርጉሞ ልጆቹ እዚያ ሲበትኑት ጆናታን የሚባል ወደ ኢትዮጵያ መጥቶ ሪፖርት አወጣ። እንግዲህ ያንን እሱ አወጣው ነው የተባለው። እርግጥ ነው በህዝብ ያልሰማው ቪዲዮ ሆኖ ሰው በአይን እንዲያይ ያደረገው ያስደነገጠው ሁልጊዜም ስዕል ነው። ጽሑፍ እና ስዕል አንድ አይነት አይደሉም። የእኛ አይነት ተጽዕኖ የለውም ነበር። የእሱ ግን ተግራ ስለሆነ ተጽዕኖ ነበረው። ያን ጊዜ እንግዲህ በሱ ስም ወጣ ነገሩ። እኛም ወደነዋል። የቅርብ ሰዎቻቸው እንደሚሉት፣ የሚያውቋቸው እንደሚገልጹት በአስከፊው የወሎ ድርቅ ጊዜ የታየው የመስፍን ጥረት ለወገን ካላቸው ተቆርቋሪነት መገለጫዎች አንዱ ብቻ ነው። ይህ አስተዋጽኦአቸው ሌሎች መልኮችን ይዞ መቀጠሉንም ነው የሚያስረዱት። በሀገራቸው ጉዳይ መጽሐፍ መናገር፣ መከራከር የመስፍን መገለጫዎች ተብለው ታወቁ ይላሉ እነዚሁ የቅርብ ሰዎች። ይህንን ጥረታቸውን ተቋማዊ መልክ ያስያዙበትን አጋጣሚ የሚያስታውሳሉ። በ1984 ዓ ም ከአጋሮቻቸው ጋር በመሆን የኢትዮጵያ ሰብዓዊ መብት ጉባኤ ኢሰመጉን ሲያቋቁሙ፣ በዚህ ተቋም ውስጥ የሰሩት የቅርብ ሰው አቶ የኔ መንግስት ለምሴ የኢሰመጉንና የመስፍንን ራእይ ያብራራሉ የኢትዮጵያ ህዝብ ነጻነቱን እንዲጎናዘር ዲሞክራሲያዊ የነጭ ሀገር እንድትገነባ ሁሉም የተለያዩ ያው እንደሚታወቀው የተለያዩ ብሔረሰቦች የሚኖሩበት ሀገር የብሔረሰቦች ሙዚየም ሀገር እንደመሆኑ መጠን እያንዳንዱ ዜጋ በህግ እኩል እንዲታይ፣ እያንዳንዱ ዜጋ ብሔረሰቡን፣ ሃይማኖት፣ ጾታውን ሳይመለከት እያንዳንዱ ሰው በህግ እኩል የሚታይበትን እኩል የሚታይበትን ሁኔታ መፍጠር ነው። ይሄንን ግንዛቤ ነበት ሰውም እንዲያገኝ መንግስትም ይሄንን እንዲፈጥር እገዛ ለማድረግ ነው እና መንግስት በተረዳው መልኩ ሳይሆን ፕሮፌሰር መስፍን ወልደ ማርያም ከዚህ ዓለም በሞት መለየት ሀዘናቸውን ከገለጹት ተቋማት አንዱ የኢትዮጵያ ሰብአዊ መብት ኮሚሽን ነው። ፕሮፌሰር መስፍንን ፈርቀዳጅ የሰብአዊ መብት ተሟጋጅ ሲል የገለጸው የዚህ ኮሚሽን ኮሚሽነር ዶክተር ዳንኤል በቀለ ተከታዩም ብለዋል። ፕሮፌሰር መስፍን በጣም አንጋፋ የፖለቲካ ምሁር፣ አስተማሪ፣ ለሀገር ወዳድ ኢትዮጵያዊ ናቸው። በተለይ ለእኛ በሰብአዊ መብት ስራ ላለን ሰዎች ደግሞ ከሁሉም በላይ እጅግ አንጋፋ የሰብአዊ መብት ተሟጋችና ታጋይ ናቸው። ለዚህም ነው የኢትዮጵያ ሰብአዊ መብት ታጋይ ጀግና ሆነው ይታወሳሉ ብለን የገለጽ ነው እና ከኔ ጋር በተያያዘም እንዳነሳው ፕሮፌሰር መስፍንን ወይም ብዙዎቻችን በአፍቅሮት ካል ጋሽ መስፍን ነው የምንላቸው። የማስታውሳቸው ና የማውቃቸው በጣም ረጅም አመት ነው። በተለይ የኢትዮጵያ ሰብአዊ መብቶች ጉባኤን አንዱ መስራች አባል ሆነው ከመሰረቱበት ጊዜ ጀምሮ ማለት ነው። ስለሆነም በኢትዮጵያ የሰብአዊ መብት ታሪክ ውስጥ የሰብአዊ መብት ስራን በማስጀመር የመጀመሪያው ናቸው። በስራውን በማስጀመር ብቻ ሳይሆን ከዛ ለረጅም አመታትም በመምራት ብዙ አስተዋጽኦ አድርገዋል። በእነዚህ ሁሉ ረጅም አመታት ባደረጉት አስተዋጽኦ ምንድን ነው መልእክቱ ለእናንተ ላልከው፣ እኔ እንደሚመስለኝ ፕሮፌሰር መስፍን እንደው የጽናት ምልክት ናቸው። የዓላማ ቁርጠኝነት ምልክት ናቸው። የሀገር ፍቅርና መውደድ ምልክት ናቸው። እድሜያቸውን ሙሉ ጊዜያቸውን፣ እውቀታቸውን፣ ሀሳባቸውን ለሀገራቸው ለወገናቸው ፍቅር ሲያስቡ፣ ሲጨነቁ፣ ሲኖሩ ያለፉ ሰው ናቸው እና ለሌላ ጥቅም ለሌላ አለማዊ ንብረት ሀብት፣ ዝና የኖሩ ሰው ሳይሆኑ ለሀገራቸው ፍቅር ላገልባቸው ደህንነት ሲያስቡ ሲጨነቁ ሲሞግቱ የነበሩ ሰው ናቸው ና ጠንካራ ተምሳሌ ትነት አላቸው ብዬ አስባለሁ። ለዓላማ ጽናት ያለ ፍርሃት ለሰብአዊ መብት ስለ መሟገድ ስለ ሀገር ፍቅር መውደድ ስለ ሀገር ፍቅር ለመኖር ትልቅ ምሳሌ ናቸው። በዚህ ምሳሌያቸው ይታወሳሉ ብዬ አምናለሁ። እስክንድር ከአስራ ዘጠኝ ዘጠና ሰባቱ ምርጫው ዜማ ጀምሮ ደግሞ ፕሮፌሰር መስፍን ወልደ ማርያም ለአጭር ጊዜም ቢሆን የፖለቲካ ፓርቲ አባል ሆነው ነበር። የፖለቲካ ፓርቲ ተሳትፏቸውም ግን ከዋናው የሕይወት ተልኳቸው ጋር እየተገናኘ እንደነበር በቅርብ የሚያውቋቸው ተናግረዋል። የዚያን ጊዜው የቀስተ ደመና ፓርቲ መስራችና ሊቀመንበር እንደዚሁም የቅንጅት አመራር አባል ፕሮፌሰር ብርሃኑ ነጋ የሚያብራሩት ይህንኑ ነው። ፕሮፌሰር መስፍን አንድ ዳይሜንሽናል ሰው አይደለም። በጣም በተለያዩ ነገሮች ውስጥ ተሳትፏል። እንደ ጂኦግራፊ ሞር በኢትዮጵያ ጉዳይ ላይ በጣም ብዙ የምርምር ስራዎች የሰራ ሰው እንደሆነ ይታወቃል። በሰብአዊ መብቶች ዙሪያ ሰርቷል። የሚሰመጉ መስራች እንደሆነ ይታወቃል። በስራ አስኪያጅነትም ለረጅም ጊዜ አገልግሏል። እዛ ፖለቲካ ውስጥ እንኳን ፖለቲከኛነቱ እንኳን ከሰብአዊ መብት እንትኑ ጋር የተያያዘ ነው እንጂ አሰች የፖለቲካ እንትን ብዙ ብዙ ፍላጎት ነበረው ለማለት ያስቸግራል። ግን እንዳልከው ምርጫ ዘጠና ሰባት ጊዜም ተሳትፏል። ቀስተ ደመናን አብረን ነው የፈጠርነው ግን እሱንም ያዩ የነበረው እንደ ፖለቲካ ውስጥ ገብቶ እንትን ለማድረግ ሳይሆን፣ ታስታውስ እንደሆነ ቅንጅትም ከገባ በኋላ ለምርጫ ውድድርም መግባት ስላልፈለገ አልተወዳደርም። ግን የፖለቲካ ተሳትፎ ነበረው፣ ግን በዚህ እንደው ፖለቲከኛ ነው በሚባል ደረጃ አይደለም ለማለት ነው። እነኝን ሁሉ ደምረህ ቀንሰህ እንደው ለእኔ የኖ ከዛም በላይ ነው። አክ የኢትዮጵያ ሰራተኞች ማህበር ሲመሰረት ከመሰረቱት እንዲመሰረት ትልቅ không ያለምንም መሸማቀል ያለምንም አዲስ በሱ እምነት ሀሳን እና እውነተኛ የኢትዮጵያ ብሔረተኛ ማለት ትችላለህ። እነዚህ ጎልቶ የሚታዩኝ ናቸው። ለእኔ እንግዲህ ፕሮፌሰር ብርሃኑ ቀስተደመና ውስጥ አብራችሁ ነበራችሁ። ከቀስተደመና መቋቋም በፊትም ሁለታችሁ በተለያዩ እንቅስቃሴዎች ውስጥ ትታዩ ነበር። በኋላም በቅንጅት ያንን እንግዲህ የፖለቲካ ህይወታቸውን ዋዜማውንም ከዛ የገቡበትንም አጋጣሚና እንቅስቃሴያቸውን እንዴት ነው የሚያስታውሱት? እንደ ፖለቲከኛ ምን አይነት ሰው ነበሩ? ፕሮፌሰር መስፍን በተለይ ኢህአዴግ ስልጣን ላይ ከወጣበት ጊዜ በኋላ እና ፖለቲካው በአጠቃላይ ወደ የዘር ፖለቲካ ያመዘነ እየሆነ በሚሄድበት ጊዜ በአጠቃላይ የሀገሪቱ ሁኔታ ያስፈራው ነበር። ምናልባት ሁለታችንንም በተወሰነ ደረጃ እዚህ ፖለቲካ ውስጥ እንድንገባ ያደረገን ያኔ ሁለታችን ታስረን በነበረ ጊዜ እንደዚህ ለዩኒቨርሲቲ ተማሪዎች ንግግር አድርጋችኋል ተብለን በታሰር ጊዜ አንድ ወር አንድ ላይ እስር ቤት ቆይተን ብዙ የኦሮሞ እስረኞች ነበሩ። ጠባቂዎቹ በሙሉ የዘጠና በመቶ በሚባል ደረጃ የትግራይ ሰዎች ነበሩ እና በተለይ እነ እስረኞች ኦሮሞ ብሔረተኛ እስረኞች እናንተ ትዝ ይለኛል፣ አንድ ቀን እናንተ ሰብአዊ መብት ሰብአዊ መብት ትላላችሁ እዚህ በዘር መሰረተ በዜግነት ላይ የተመሰረተ ፖለቲካ ወደፊት ሊሄድ የሚችልበትን መንገድ እንትን እንዲያደርጉ ማገዝ አለብን በሚል ከዛ ከእስር ቤት ስንወጣ ነው የተቃዋሚ ፖለቲካ ድርጅቶችን በጋራ አብረው እንዲሰሩ ለማድረግ ማወያየት የጀመርነው። አይ ቲንክ ጥንስሱ እሱ ይመስለኛል። ይሄ ፍርሃት ዛት የአገሪቱ አንድነት የአገሪቱ ሰላም እሱ አልሆን ሲል ነው እንደውም እንግዲያው፣ እዛ ውስጥ ያሉት አንዳንዶቹ እናንተ የምታስቡ ከሆነ እናንተም ራሳችሁ ፖለቲካ ውስጥ መግባት አለባችሁ ሲሉ ነው። ከዛ ቁጭ ከስተደመና የተቋቋመው የተቀመጠበት ዋናው ግፊት ግን ይሄ አገሪቷ እየሄደችበት ያለው አቅጣጫ አደገኛ የሆነ የዘር ፖለቲካ መንግስታዊ የፖለቲካ እንትን የሆነ በሄደበት ሁኔታ ላይ እያደር እየደነደነ ከሄደ በጣም አደገኛ ይሆናል፣ አገሪቱንም ሊከፋፍል፣ ሊበታትላት ከገፋም ወደ እርስ በርስ ጦርነት ሊከታት ይችላል የሚል ፍርሃት ነው። ከተቻለ እስኪ ፖለቲካ ውስጥ ገብቶ ከሆነ መስተካከል የሚችለው እዛ ውስጥ እንግባ ነገር የመጣው የሰብአዊ መብት ተሟጋቹ መስፍን ታሪክ ጸሐፊው መስፍን፣ ተመራማሪው መስፍን፣ ፖለቲከኛው መስፍን ዛሬ በሕይወት የሉም። በተወለዱ በ91 ዓመታቸው ከዚህ ዓለም በሞት ተለይተዋል። ትውስታቸው ግን ይቀጥላል። አስተዋጽኦአቸው ይዘከራል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውንና የፕሮፌሰር መስፍን ወልደማርያም ወዳጆችን እናመሰግናለን። በተያያዘም ከቀብር አስፈጻሚ ኮሚቴዎች ባገኘነው መረጃ መሰረት የፕሮፌሰር መስፍን ወልደ ማርያም የቀብር ስነስርዓት ማክሰኞ መስከረም 26 2013 ዓ ም ይከናወናል። በዕለቱ ከጠዋቱ ሁለት ሰዓት ተኩል ጀምሮ እስከ ቀኑ አምስት ሰዓት ድረስ በአዲስ አበባ ዩኒቨርሲቲ ልደት አዳራሽ ቤተሰቦቻቸውና የጥሪ ወረቀት የደረሳቸው ተጋባዥ እንግዶች ብቻ በተገኙበት የሽኝት መርሃ ግብር ይከናወናል። ከቀኑ አምስት ሰዓት ተኩል ጀምሮ ደግሞ ከአዲስ አበባ ዩኒቨርሲቲ መግቢያ በር ላይ አስክሬናቸው በልዩ ስነ ስርዓት ታጅቦ ወደ ቅድስተ ስላሴ ካቴድራል ቤተ ክርስቲያን ሽኝት እንዲደረግላቸው እቅድ ተይዟል። በዚህ የሽኝት ስነ ስርዓት ለመታደም ምንም አይነት የጥሪ ወረቀት እንደማያስፈልግ የኮሚቴው አስተባባሪዎች ገልጸውልናል።